ኤርትራውያን ምንም እንኳ እስርና የስቃይ አያያዝ የሚፈጸምባቸው ለመሆኑ ማረጋገጫ ቢኖርም አንዳንድ የአውሮፓ ሀገሮች የጥገኝነት ማመልከቻቸውን ውድቅ እያደረጉ እያስገደዱ ፍልሰተኞቹን ወደ ሀገራቸው ይመልሳሉ ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከሷል። ሄንሪ ሪጅዌል ከለንደን ያደረሰን ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ኤርትራውያን አውሮፓ ባህር ጠረፍ ከሚደርሱ ፍልሰተኞች ከሶሪያና አፍጋኒስታን ቀጥሎ ከፍተኛውን ቁጥር ይይዛሉ። ከእነዚህ ውስጥ አብዛኞቹ ደግሞ የሀገሪቱን አስገዳጅ የብሔራዊ ውትድርና አገልግሎት የሚሸሹ ወጣቶች መሆናቸውን የአምነስቲ ኢንተርናሽናሉ ስቴፈን ሲሞኖዊዝ ያስረዳሉ። ችን 6 የ16ና የ17 ዓመት ልጆች በኃይል እየተገደዱ 18 ወራት ለሚዘልቀው ብሔራዊ ውትድርና አገልግሎት ይመለመላሉ። ለ10ና 15 ዓመታት በአገልግሎቱ የቆዩ ምልምሎችን አነጋግረናል። ከ20 ዓመታት በላይ ያገለገሉ ቤተሰቦች መኖራቸውንም ገልጸውልናል። ይህን የሚስተር ሲማኖ ዌዝ አስተያየት በዚሁ ዓለም አቀፉ የሰብአዊ መብቶች ድርጅት የኤርትራ ጉዳይ አጥኚ ክሌር ቤስተን ያጠናክሩታል። በኤርትራ ውስጥ ባለፉት በርካታ ዓመታት ብዙም የተቀየረ ነገር የለም። ስለሆነም አሁንም ከፍተኛ የፖለቲካ ጭቆና አለ። በኤርትራ በአሁኑ ወቅት አንድም የፖለቲካ ተቃዋሚ ፓርቲ የለም። ነፃ ሚዲያ ወይም የሲቪል ማህበረሰብም የለም። ዛሬ አገሪቱ ውስጥ ምንም አይነት ክስ ሳይቀርብባቸው የታሰሩ በሺዎች የሚቆጠሩ ሰዎች አሉ። የኤርትራውያኑ ፍልሰተኞች ቁጥር ከትላልቆቹ ሀገሮች ጋር ሊስተካከል የቻለበትን ምክንያትም ክሌር ቤስተን ያስረዳሉ። ባለፈው በአውሮፓ የበጋ ወራት በሜዲትራኒያን ባህር የተከሰተው የፍልሰተኞች ቀውስ ምንም እንኳ ሀገሪቱ አነስተኛ ብትሆንም ባህሩን በማቋረጥ ከሶሪያና አፍጋኒስታን ቀጥላ ከፍተኛ ቁጥር ያላቸውን ስደተኞች ያስመዘገበችው ኤርትራ ናት። የኤርትራ ህዝብ ቁጥር አነስተኛ ነው። በአሁኑ ወቅት ደግሞ በሀገሪቱ ውስጥ የሚካሄድ ጦርነት የለም። ያም ሆነ ግን የፍልሰተኞቹ ቁጥር ከፍተኛ ነው። ይህ የሚያመለክተው የሰብአዊ መብቶች ረገጣው ደረጃ ከፍተኛ መሆኑን፣ ኤርትራ ውስጥ ህይወት ለመምራት አስቸጋሪ እንደሆነ ነው። በዚህም ምክንያት ህዝቡ አደገኛውን ጉዞ በመምረጥ በሱዳንና በሊቢያ አድርጎ ሜዲትራኒያን በማቋረጥ የተሻለ ኑሮ ፍለጋ ወደ አውሮፓ ይሰደዳል። አንድ የተባበሩት መንግስታት ድርጅት አጣሪ ኮሚሽን ከስድስት ወራት በፊት ያወጣው ሪፖርት ኤርትራን የገለጻት በዓለም ከፍተኛ ጭቆና ከሚፈጸምባቸው ሀገሮች አንዷ ናት ሲል ነው። የኤርትራ መንግሥት ግን በሪፖርቱ ላይ የቀረበውን ክስ ውድቅ አድርጓል። አምነስቲ በበኩሉ የውትድርና ምልመላው ካስገዳጅ ሥራ አይለይም፣ ለማምለጥ የሚሞክር ደግሞ በአስከፊ ሁኔታ ይታሰራል ብሏል። ሲማኖዊዝ ያብራሩታሉ። ከታዩ ወይም ሲሸሹ ከተያዙ ሊተኮስባቸውና ሊገደሉ ይችላሉ። ሊታሰሩና ሰቆቃ ሊፈጸምባቸውም ይችላል። አብዛኛዎቹ ከመሬት በታች በተቆፈሩ እስር ቤቶች ወይም በብረት የዕቃ መጓጓዣ ኮንቴነሮች ውስጥ በቅጣት መልክ ለረጅም ጊዜ እንዲቆዩ ይደረጋል። አምነስቲ ኢንተርናሽናል አሁን የሚለው ከስደት እየተገደዱ እንዲመለሱ የተደረጉ ኤርትራውያን ተመሳሳይ ቅጣት ሊደርስባቸው ይችላል ነው። ብሪታንያና ዴንማርክን ጨምሮ አንዳንዶቹ የአውሮፓ ሀገሮች የአብዛኞቹን ኤርትራውያን የጥገኝነት ማመልከቻ ውድቅ ማድረጋቸው የሰብአዊ መብቶች ተከራካሪውን ድርጅት አሳስቦታል። በኤርትራ በአሁኑ ወቅት በሕጋዊ መንገድ ለሚመለሱ ፍልሰተኞች የሚያሰጋ ነገር የለም ሲል የብሪታንያ መንግሥት መመሪያውን የቀየረው ባለፈው ዓመት መጋቢት ላይ ነው። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚዳንት ፍራንሷ ሆላንድ ባለፈው ወር ማልታ ላይ በተደረገው የአውሮፓ ህብረትና አፍሪካ መሪዎች የፍልሰተኞች ጉባኤ ላይ ሲናገሩ የኤርትራን መንግስት ልንጋፈጠው ይገባል ብለው ነበር። ፕሬዚደንቱ ያሉት በኤርትራ ላይ ከፍተኛውን ተጽዕኖ ማድረግ አለብን፣ ምክንያቱም በዚያች ሀገር ውስጥ እየተፈጸመ ያለው ነገር አሳሳቢ ደረጃ በመድረሱ ነው ብለዋል። ስለ ሁኔታው ማንም የሚናገር የለም። ኤርትራ የገዛ ዜጎቿን በማጣት ባዶ እየሆነች ነው ሲሉም አስረድተዋል። ብሪታንያና ዴንማርክ ይህን አቋም ይውሰዱ እጅ ታዲያ የኤርትራ ፍልሰተኞች በአዲሱ የአውሮፓ ኅብረት የስደተኞች ዕቅድ መሠረት ከጀርመን እስከ ስፔን በመስፈር የመጀመሪያዎቹ ሆነዋል።